of America በቅድሚያ ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው በጣም አመሰግናለሁኝ። እንደምንድን ነዎት? እግዚአብሔር ይመስገን ሰለሞን፣ እንደምን አለህ? እግዚአብሔር ይመስገን። መቼም እርሶ ከዚህ ከደቡባዊ አፍሪካ አካባቢ ጋር በጥብቅ የተቆራኙ ወይም የሚተዋወቁ ሰው ነዎት ብል የተሳሳትኩ አይመስለኝም። እና ከሰሞኑ የዚምባብዌ ሁኔታ ጋር ተያይዞ የሚያውቁትን ልምዶን እንዲያካፍሉን ነበር የደወልኩሎት። ሻለቃ ዳዊት፣ ለመሆኑ እርስዎ ሮበርት ሙጋቤን ምን ያህል ያውቋቸዋል? ሮበርት ሙጋ ሙጋቤን በጣም አቃቸዋለሁ። በጣም በኢትዮጵያ በነበርኩበት ጊዜ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን ኤርትራ ሆፕ አገረ ገዥ ሆኜ ኤርትራን በተላኩበት ጊዜ ለዚምባብዌ ነፃነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተርፓርት ለሙጋቤና፣ ሳም ኑጆማ ለፕሬዚዳንት ሳም ኑጆማ የናሚቢያ ለሁለቱ ካውንተርፓርት ነበርኩኝ እና በፎቶግራፎቹም ላይ ብዙዎቹን አይቻለሁኝ፣ ስብሰባዎቹ ላይ ከሁለቱም ጋር የተነሷቸውን። አዎ፣ በቅርብ ሰርተናል፣ በቅርብ ሰርተናል። ቤቴ ያደሩ ናቸው በርሳቸው ሁልጉብሉ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል። ግልጽ ነው። ከነጻነት በኋላም ተገናኝተናል። ነገር ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ እንደውም፣ እርስዎ ከእነ ሮበርት ሙጋቤ እና ሳም ኑጆማ ጋር ብቻ ሳይሆን ከነ ማንዴላም ጋር እንደዚሁ በነጻነት ትግሉ ወቅት አብረው ይሰሩ እንደነበረም አስታውሳለሁ። አዎ ከኦሊቨር ታምቦ፣ ከማንዴላ በተለይ ኦሊቨር ታምቦ የኤኤንሲው በጣም በቅርብ ሰርተናል። ይሄ ሁሉ ያስቻለው በግል ሰራዊት እንሳም በዛ ጊዜ ኢትዮጵያ በነጻነት ታጋዮች ላይ አፍሪካ በሚደረገው ነጻነት ትግል ላይ በምታጫወተው ሚና ውስጥ ነው። በደርግ ጊዜም ቢሆን በተለይ በደርግ ጊዜ እየተፋፋመ መጥቷል፣ ያ ሰፖርት፣ ያ ድጋፍ። በዛ ምክንያት ነው ሁኔታው ተመቻችቶ ለመቀራረብ የቻልኩት። ሻለቃ ዳዊት መቼም ይሆን እርሶም እንደሚናገሩት እነዚህ ሰዎች የነጻነት ታጋዮች ናቸው። እነ ሳም ንጆማና፣ ኦሊቨር ታምቦ፣ ማንዴላ ከሮበርት ሙጋቤ ጋር ጎን ለጎን የሚጠሩ ስሞች ናቸው የነጻነት ቀንዲል የሚባሉ ሰዎች ናቸው። ምን ሆነ በሮበርት ሙጋቤ ህይወት ውስጥ ምን ቀየራቸው? ጥሩ ጥያቄ ነው፣ ብዙ ሰው የሚጠይቀው ጥያቄ ነው። ይህ ጥያቄ ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ መሪ የተማሩ በጣም ኢንቴሊጀንት ሆነው የአዋቂ የሚባል ግንባር ቀደም የአፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለውም። ምሁርም ናቸው። ምሁር ነው። በጣም ምሁር ነው። አስተማሪም ነበረ። አስተማሪም ነበር። በአስተማሪነትም በላይ በንቅናቄው ላይ ትልቅ ሚና ተጫውተዋል። ተከብሯል። ከኑኮሞ ጋር በነበረው ራይቫል የነበረው የዛፑ ሀላፊ ዛኑ፣ ዛፑ ፎቶግራፍ ላይ ተ እንደሆነ ለማስታረቅ ጥረት ሲደረግ ነው። በዛኑና ዛፉን አንድ ለማድረግ በሚደረገው ጥረት ላይ ነው ዛ የምታየኝ እና ነበር። በዛ ላይም አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በአስራ ዘጠኝ መቶ ሰባ ዘጠኝ ዓመተ ምህረት የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው የምታየው ፎቶግራፍ ንኮሞንና ኑጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሊጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው ተኩስ እንዲቆም እና ከአንድ አመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በናይንቲን ኤቲ ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው። ትልቁ የሙጋቤ የሙጋቤም የዚምባብዌም ጥያቄ የመሬት ጥያቄ ነው። የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው ነው። ምክንያቱም አብዛኛው መሬት ዋና ፕሮዳክቲቭ መሬቱ ጠቅላላ የተያዙ በነጮች ነበር። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስረግቡት የሚለው ውይይት ተካሂዶ፣ አስር አመት ጊዜ ይሰጠው አስር አመት ጊዜ ይሰጠው እና ከአስር አመት በኋላ እንግሊዝ እና ሌሎችንም የአውሮፓ ትኖች አሰባስባ ኮምፐንሴሽን ለፋርመሮቹ ለፈረንጅ ፋርመሮቹ ሰጥታ በዊሊንግ ባየር ዊሊንግ ሴለር፣ ፈቃደኛ ገዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን እና ሁኔታ እንለውጣለን፣ ወደ ጥቁር እንዲረከብ እናደረጋለን የሚለው ስምምነት ነበር። ከአስር ዓመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣች እና የገንዘብም የለኝም የዚህም ኃላፊነት የለብኝም አለች። የዛ ጊዜ የአቅም ማነስ ተፈጠረ። በእንትን በዚምባብዌ በኩል እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፈው? የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ በስተቀር መሬት ደግሞ ለሕዝቡ ካልታደለ በስተቀር ያው የኮሎኒ አስተዳደር ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው ከዛ በኋላ ይህን ችግር የፈጠረው የወሰደው እርምጃ ምናልባት ችኩልም ነው፣ ትንሽም ቫዮለንት ነው። በብዙ ነገር አመፅ የበዛበት ማለት ኃይል የበዛበት ነበር። ኃይል የበዛበት ነው፣ ዝርፊያ ነው፣ ስርዓት ያጣ ነው። ለድሮ ወታደር ክንዲ ያ በጠቅላላ አገሪቱን አጭ ማለቃት ማሰብ የሚያስፈልገው ግን ሰለሞን እዚህ ላይ ማሰብ የሚያስፈልገው ነጭ ባይኖር ኖሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄም አይኖሩም ነበር። ዓለምም ይሄ ነገር አተነሳበትም ነበር ዓለምም በዚህ ጉዳይ ላይ አይወያይም ነበር። ስለዚህ አውሮፓና አሜሪካ ወደ ጉዳይ እንግሊዞች የእንግሊዞች እንግሊዞች ናቸው። እነዚህ ዝምባብዌ ያሉ ሰዎች ፈረንጆች ዝምባብዌን አይደሉም፣ ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደግሞ ይሄን ጥያቄ ላነሳለት ነበር። እሺ ቀጥሎ፣ ስለዚህ ያንን ያንን ይሄንን ትልቅ ወሬ አድርገው ያናፈሱትና የእንግሊዞቹ የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ። ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቅ ተንኮታኮተ እና ይህን ለማንሳት እንፈልገው ትክክል ሰርተዋል ለማለት አለ ሙጋቤ። ነገር ግን ይሄ ነገር ተጋነው በዛምዳ ዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆንም ነበር። ሻለቃ ዳዊት፣ እንግዲህ አሁን እንደሚነግሩኝ እርስዎ ያን ጊዜ የነበረው የመሬት ክፍፍል ጉዳይ ቀደም ሲል ተነስቷል፣ እንግሊዝ ከጉዳዩ ወጣች። በሮበርት ሙጋቤ በኩል ብንመለከተው እንደ መሪ እንደ ሀገሪቱ ፕሬዚደንት፣ እንደ ጥቁርም ፕሬዚደንት ስናየው ይሄንን ነገር ብታደርገውም ጥፋተኛ ነህ፣ ባታደርገውም ጥፋተኛ ነህ ነው የምትባለው። በመጨረሻ ላይ ሌላ አማራጭ ነበረ? ሌላ መንገድ ነበረ ይህንን ፖሊሲ ሊያስፈጽሙ የሚችሉበት አዎ፣ ሌላ አማራጭ ነበረ። አንደኛ ይሄ ሁኔታ የሆነበት ምክንያት በምርጫው ላይ የሙጋቤ ፖፑላሪቲ እየቀነሰ ሲመጣ እየቀነሰ ሲመጣ እንደገና የእሳቸውን ፖፑላሪቲ እንደገና ለመመለስ ሲሉ ቶሎ በአፋጣኝ የመሬት ይዞታው ላይ አንድ አንድ እርምጃ መውሰድ ነበረባቸው። የወሰዱት እርምጃ ችኩል፣ ትንሽ ህዝብ ያፋጀ፣ ስርዓት ያጣ ሆነ። ነገር ግን እሳቸው ቆይተው ቢሆን ቆይተው ኔጎሲዬሽን ቢጀምሩ ኖሮ ከእንግሊዞቹ ከፋርመሮቹ ጋር ኔጎሲዬሽን አድርገው ድርድር ማለት ነው። ድርድር አድርገው ተደራድረው ትንሽ ቀስ በቀስ ያ ስርአት ቢለወጥ ኖሮ ጥሩ ነበረ ነው ዋናው እንትን እና ይሄ በችኩል የተደረገው ስርአት አልባ የሆነው ብዙ ሰው ያስፈጀው ብዙ ንብረት ያደረገው ደግሞ ለዛውም ደግሞ የወረሱት የተሰጣቸው መሬቱ የተሰጣቸው ሰዎች አቅም የሌላቸው ያንም መሬት እንግሊዞቹ ፈረንጆቹ በያዙት መልክ ለማልማት የማይችሉ ናቸው። ሚታወቀው እዛው ስገብተው ምንም ለአለሙ ስራ አልቻሉ ወደቀ የዚምባብዌ በዚህ ምክንያት የዳቦ ቅርጫት ትባል የነበረች ሀገር ወደ ባዶ ቅርጫትነት ተለወጠች እያሉ ይናገራሉ። እንግዲህ ሮበርት ሙጋቤ ያንን ያህል አብዮተኛ የነበሩ ሰው የነጻነት ታጋይ የነበሩ ሰው ስልጣን ላይ ሙጭጭ ብለው ቆዩ ለአርባ ዓመታት ያህል የሚሆን ጊዜ። እንደውም በቅርቡ አዲስ ህግ አወጡ፣ ለሁለት ተጨማሪ ዓመታት ስልጣን ላይ ሊያቆያቸው የሚችል በዘጠና ዓመት እድሜያቸው። ይሄስ ባህሪ ምንድን ነው? ሻለቃ ዳዊት ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው እንደምታየው በብዙ ቦታ አለ አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የብዙ የተለመደ ጠባይ ነው ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው ወጣት ሚስት አግብተዋል ግሬስ ግሬስ ሙጋቤ ግሬስ ሙጋቤ ማለት ምንድን ነች የእሳቸው ጸሀፊ የነበረች ነች ጸሀፊ ሆና የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች የእሳቸው ሚስት ስትሞት የጋኒያ ነች የሙጋቤ ሶማሊያ ነው ስትሞት፣ ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ፣ ባልየውን እቺ ሴትዮ ወሰዱ፣ ወረሱ። እቺ ሴትዮ ብዙ ትምህርት ሙቀትም የሌላት ነች። ነገር ግን ከዚ ጊዜ በኋላ አንዲሽ እንድትሆን አደረጓት። እንትንም እንድታስወጣ ያደረገችው ሙያችን ሙጁጉን እንድ የሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞችንና ወዳጆችን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆኗ እንዲታይ የተደረገው አንዷም እሷ ማኒፑሌት አርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳክመ፣ እድሜና የወጣት ማኒፕሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩሳቸው እና ያለአግባብ ስልጣን ላይ አልቆዩም። ሙጋቤ እንዴ በጣም ቆዩ እንጂ። ይሄ ይሆን ምናልባት አሁን ለደረሱበት ውድቀት ልክ መሰለሞን። ምክንያቱም በጊዜ ቢወጣ፣ ሁሉ ነገር ጊዜ አለው፣ ሰአት አለው። ሰአቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይኸው ነው። ሰዓታቸውን አሳለፉ። በክብር የዚምባብዌ የነፃነት አባት ተብሎ በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው በክብር ሊኖሩ ይችሉ ነበረ። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው። መጨረሻ ላይ እንደዚህ ሲቆይ ጊዜውን ሲያሳልፍ ጊዜያቸውን አሳልፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። ሳል ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ። አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮንስቲቱሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትወልድ ሊደረግ ነበር ዲሰምበር ላይ። ይሄ በኋላ ማለት ነው ያከቸፈው፣ ሚሊተሪው ያከቸፈው ይህን ሴራ ነው ያከቸፈው። ሻለቃ ዳዊት እንግዲህ ካነሷቸው አይቀርም ኤመርሰን እንግዲህ አሁን ፕሬዚደንት መሆናቸው ነው። የዚምባብዌ መጪው ፕሬዚደንት እኚህ ሰው ግን በብዙ የጭካኔ አድራጎቶች የሚታሙ ናቸው። ከራሳቸው ከሮበርት ሙጋቤም ጋር ሆነው ብዙ የከፉ ስራዎችን አድርገዋል የሚባሉ ናቸው። እንደውም የ ጉኩራሁንዴ ጭፍጨፋ የሚባለውን ሀያ ሺህ እንደ ቤሌዎች የተገደሉበትን ጭፍጨፋ ሁሉ የመሩ ሰው ናቸው ነው የሚባለው። እና ምንድን ናቸው አሁን የሳቸው መምጣት ጉልቻ መቀየር እንጂ ይሄን ያህል ተስፋ የሚጠል ነገር አይደለም የሚሉም አሉ። እስቲ ይሄንን ከሞርጋን ቻንግራይም ማንነት ጋር አያይዘው ትንሽ ያብራሩልኝ። ምንድን ናቸው ለመሆኑ እመርሰን ምን አንጋጓ እመርሰን ምን አንጓ ማለት አምሳ አመት ሙሉ ከ ከሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። በተ እንደበለበ ደረገው ውልቂት ላይ ግንባር ቀደም ሚና የተጫወተ ነው። ነገር ግን ይሄ ዛኑ የዛኑ ስህተት ስለሆነ ፓርቲው ደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ነው የፈጸመው እንትን ነው እና ይሄ የዛኑ ፓርቲ ነው። የዛኑ ፒኤፍ ፓርቲ ነው እና ፓርቲው ይደግፈዋል። ፓርቲ ደግፎ ዛ የሚያመጣው ያንንም ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነት የሚወስደው። ስለዚህ ፓርቲው ነው የሚያመጣው እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁኝ። ትልቅ ለውጥ ሳይኖርም የፓርቲው አቋም እንዳለ ይቀጥላል። ነገር ግን ወጣት ስለሆነ ትንሽ በእድሜ ቀነስ ያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ አትሊስት በተቻለ መጠን ኢኮኖሚውን አንድ መሰረት ላይ ለማጠፍና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲም የሚጠላው እንግሊዞችም፣ አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽንንም ይነሳላቸው ይሆናል። ሳንክሽንም ይነሳላቸው ይሆናል። ያን ኢንትሮዲስ ያደርገው ሆናል። አዲስ አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም። ቻን መዋርደን ቻንገራይ ከዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞች እና ይሄ ውጭ ሀገርን ቱሪስት ረድተው ታመጡት። ነገር ግን ለመምራት አልቻለም። ብዙ ዕድል ነበረው፣ ብዙ ዕድል ነበረው፣ ብዙ ዕድል ነበረው። ያ ዕድሉ አልሰራም። እንትን ካሪዝማ የለውም። የመናገር የማሳመን ችግር አለበት። የተክለሰብህ እና ችግር አለባቸው። አዎ፣ የጠናም ችግር አለበት። ደግሞ ተከፋፍሏል። ሙቭመንቱ ለሶስት ተከፋፍሏል። እንዳለው እሱ ምናልባት እመጣለሁ ብሏል ከቻንጋራ ጋር እንደገና ሰራለሁ ብሏል። አብረው ነበሩ እነሱ። ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ለችን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ ምናልባት አንዳንድ ፖፕላር እርምጃ ከወሰደ ኤመርሰን ምናልባት ሌላ እድል ይሰጡ ይሆናል። ሌላ አራት አመት እድል ይሰጡ ይሆናል። አላውቅም። ሻለቃ ዳዊት እርስ ያው ዚምባብዌንም በቅርብ የሚያውቁ በመሆኑ የሰዎችንም ስነልቦና የሚረዱ ሰው በመሆኑ ምክንያት በዚህ ሁኔታ የጦር ኃይሉ የበላይነቱን ተቀዳጅቶ ባለበት ሁኔታ ወይም ቢያንስ ቢያንስ አሁን ላለው ሁኔታ አመራሩን ጨብጦ ባለበት ሁኔታ ዛኑ ፒኤፍ ስልጣኑን ባላስረከበበት ሁኔታ እና አሁን ባለው አጠቃላይ የዚምባብዌ ነውጥ ውስጥ የህግ የበላይነት ተከብሮ ሊቀጥል ይችላል የሚል ሀሳብ አሎት? ሰላማዊ ሽግግር ሊኖር ይችላል የሚል ሀሳብ አሎት? አዎ በጣም የሕግ በላይነት ይቀጥላል። ምክንያቱም ሚሊተሪ ነው ቴኮቨር ያለ ማለት፣ ይህን ለውጥ ያመቻቸው ሰውዬው ህግ እንትና ሪዛይን አርጓል። ኦፊሻሊ ሪዛይን አረገ እንትና ሙጋቤ ሪዛይን አርጓል። ህጋዊ ሪዛይን ያደረገው አሁን ተርስዴ ደ ሀሙስ ተነጎዲያ የታንክስ ግብኝለት ኤመርሰን መሀል ላይ ያደርጋል፣ ፕሬዚዳንት ይሆናል። እና ወታደሩና ሁሉም ዩኒፋይድ ስለሆነ አንድ አቋም ስላላቸው ምንም ጸጥታው ችግር ይኖራል ብዬ አላስብም። ዳዊት የሕግ የበላይነት ሲባል አንዱም ስጋት የወታደር ስልጣን ላይ መውጣት ነው። እርስዎ ያውቁታል መቼም በኢትዮጵያም ታሪክ በልምዶም ያውቁታልና፣ የሕግን የበላይነት ከሚያጠፉ ነገሮች አንድ ቁጥር ተብሎ ከሚጠሩ ነገሮች አንዱ የወታደር ስልጣን ላይ መቀመጥ ነው። ይሄ ነው ጥያቄው። በዚህ ሁኔታ ውስጥ የሕግ የበላይነት ዚምባብዌ ውስጥ ሊረጋገጥ ይችላሉ አሁን ባለው ሁኔታ? እና አንድ ጥሩ ጥያቄ ነው ሰለሞን የጠየቀው። የሕግ የበላይነት የሲቪል ስነ ስርአትን የበላይነት ከሌለው በስተቀረ የሚሊቴሩ የበላይ በሆነበት ቦታ ሁሉ ሁሉ ጊዜ የሕግ የበላይነት ሊኖር አይችልም እንዳልከው ትክክል ነህ። ግን በአሁኑ ትራንዚሽን ላይ አስፈላጊ ነው እንግዲህ ያንን አቋቁሞ ፍርድ ቤቶች እና ህገ መንግስቱ የሚለወጠውም ተለውጦ አንድ ስርአት እስከሚፈጠርበት ጊዜ ድረስ እንዳልከው ያ ባንከባልከው አንጻር የህግ በላይነት አይኖሩም። ሻለቃ እርሶ እንግዲህ ከሥራዎቹ አንዱም ከፍተኛ የአማካሪነት ስራ ላይም እንዳሉ አውቃለሁኝ እና የዚምባብዌን መንግስት አሁን ባለው ሁኔታ ምክር ስጡ ቢባሉ ምንድን ነው የሚመክሩት? ምንድን ነው ዕጣ ፈንታዋ የዚምባብዌ መጪዋ ምንድን ነው መሆን ያለበት? ዚምባብዌ ሁልጊዜ ማወቅ የሚያስፈልገው በማን ናቸውም፣ በሀገራችንም ሆነ በሌሎችም ሀገሮች ከኢንተርናሽናል ሲስተም ውስጥ መውጣት አንችልም። በአሁኑ ጊዜ የኤርትራን ችግርታ ያለ የሌሎች ችግርታ ያለ ከኢንተርናሽናል ሲስተም ውስጥ ከኢንተርናሽናል ኦፐሬሽን ውስጥ ወጥቶ በግል ለመስራት አይቻልም። ሁልጊዜ ዲፕሎማሲ ያስፈልጋል። ከሌላው ሀገር ጋር ከሌላው አለም ጋር በስነ ስርአት ተገናኝቶ የራስንም ጥቅም አስከ ተከብሮ የነሱን ጥቅም የሚከበርበት መንገድ ግማሽ ላይ ተገናኝተን ካልሰራን በስተቀረ የብቻ ኑሮ የለም፣ የብቻ ህልውና የለም፣ የብቻ ስልጣን የለም። ስልጠና የለም። በፍጡር ስልጣኔ ሊኖር አይችልም። ስለዚህ የግምብ ዚምባብዌ አይሶሌትድ ሆና ከአውሮፓ በጠቅላላ ተጣልታ ነው ያለችው። ሙጋቤ ሁሉን ሰድበው ሁሉን አውግዘው ነው የኖሩት እና ያ ሊቀጥል አይችልም። ዛሬ ግማሽ መንገድ ማግኘት አለብን። ኢንተርናሽናል ሲስተሙን ዋና ዋና ኮር የሆነው የግል የአገር ጥቅም የብሔራዊ ጥቅም አስከብሮ ነገ ግን በሌሎቹ ላይ ኮምፕሮማይዝ እያደረጉ ድርድር እያደረጉ ወደፊት መቀጠል መቻል ያስፈልጋል እንጂ ራስን ከኢንተርናሽናል ሲስተም ውስጥ ጠቅላላ አውጥቶ ለብቻ ያገር እንገነባለሁ የሚል የለም፣ ሊኖርም አይችልም። ይሄ ድሮ ፕሪሚቲቭ ብጊዜ የሆነ ነገር ነው። በአሁኑ ዓለሙ ዋና ቀር ነገር ነው። እሳቸው እንደዚህ ነው ያደረጉ። ሌሎችም ሀገሮች እንደዚህ ያደርጋሉ። አንዳንድ ጊዜ አይሰራም፣ ለውድቀት ነው የሚጋብዘው። ትልቁ ነገር አለም ካለችበት ሁኔታ ጋር ተያይዞ ብሔራዊ የሆነ ዋና ጥቅማችን እናስከብረን። ነገር ግን በሌሎች ጥቅሞች ላይ በሌሎች ሁኔታዎች ላይ የሌሎችም ጥቅም የሚከበርበት ግማሽ መንገድ እየተገናኘን እየተደራደር ነው ሀገራችን ማራመድ የምንችለው። ስለዚህ ያ ፖሊሲ መለወጥ አለበት። በሙጋቤ በኩል በዚህ በ በአዲሱ መንግስት በኩል ለመሆኑ ዚምባብዌ አሁን ካለችበት የምጣኔ ሀብትና ማህበራዊ ውድቀት ማንሰራራት ትችላለች ብለው ያስባሉ? አከርካሪ አላት? በጣም አንተ ቅድም እንዳልከው ነው ሰለሞን። የአፍሪካ ብሬድ ባስኬት ዳቦ ቅርጫት የምትባል ነች። ብዙ ነገር ኤክስፖርት ያደርጉ ነበር። የእርሻ እርሻ ሰብል በጠቅላላ ብዙ ኤክስፖርት፣ ትንባሆ በተለይ ቶባኮ በጣም በአለም ውስጥ አንደኛ ነበሩ። በብዙ አቅጣጫ ብዙ ኤክስፖርት ያደርጉ ነበር እና አገሯ በጣም ለምነች። በጣም አነስተኛ ፖፕሌሽን ያለው በተለይ ደግሞ ማዕድን ተገኝቷል። አሁን ዳይመንድ በተለይ ተገኝቷል። ዳይመንድ ብዙ ተገኝቷል። አልማ እና ሌሎችም ነገሮች ተገኝተዋል። አሁን ይ በዚህ ሽብሩ ምክንያት ያንን ለመስራት አልቻሉም እንጂ ስለዚህ ያ ደግሞ ተደምሮበት ሀገር በጣም ለ ድሮ እኮ አንደኛ የምትባል ከሳውት አፍሪካም የቀደመች ከኬንያም የቀደመች በአፍሪካ ውስጥ ዚምባብዌ ፈጥማ ተፈንጥራ የሄደች ሀገር ነበረች። ወደዛ መመለስ ይቻላል፣ ምንም ጥርጥር የለውም። ፕሮፐር ጋቨርናንስ ብቻ በደንብ ማስተዳደር፣ በደንብ መግዛት፣ ዴሞክራሲ መጠበቅ፣ አንተ እንዳልከው የህግ በላይነት ማስጠበቅ። እስቲ አንድ በመጨረሻ ደግሞ ወጣ ያለ ጥያቄ ላንሳሎት። ሻለቃ የኮሎኔል መንግስቱ ኃይለማርያም እጣ ፈንታ በመጪዎቹ ዓመታት ምን ይሆናል ብለው ያስባሉ? መቼም እሳቸው ዚምባብዌያዊ ሆነዋል የሚል ነገር ሰምተናል፣ አንብበናል በየቦታው አያ ዚምባብዌዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ የሆነውም ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ፣ ዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋም ነው የወሰዱት። አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወራበት ነበረ። ያው ብዙ ወጪ አስወጣን፣ ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለኝ። ሌላ መሄጃ የለውም። የሰውዬ ለምኖም ምን ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወዲያ የት ሀገር ኢትዮጵያ ፍርድ ነው። አለበለዚያ ደቡ ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህን ሁሉ አስበው ያቆዩታል ብዬ አስባለሁ። ስርዓት ቢለወጥ ፓርቲ ቢለወጥ ምን ሊሆን ይችላል ዚምባብዌ ውስጥ? ያስወጡታል። ያስረክቡታል። ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለውም። ሻለቃ ዳዊት ለመሆኑ ምንድን ነው አሁን እርስዎ እየሰሩ ያሉት? እኔ የምሰራው አንድ ኢንስቲትዩት አቋቁም ያለው የሪሰርች ኢንስቲቱት ስትራቴጂክ ን ሴኪዩሪቲ ስታዲስ ኢን አፍሪካ የሚል ነገር ነው። የምንሰራው እኛ በሶስት ቋሚ ሶስት ነገሮች ላይ ነው የምንሰራው። ሽብርተኛነት በአፍሪካ ሁለተኛ ትራንስናሽናል ክራይምስ ማ ድንበር ዘለል ወንጀሎች እንደ ስማግሊ ማይግሬሽን ሽግግር ሂውመን ትራፊኪንግ ድራግ ትራፊኪንግ አርምስ ትራፊኪንግ በአፍሪካ ውስጥ እና ሁለተኛ አደንዛዥ እጾች፣ የጦር መሳሪያ ሽግግርና ዝውውር፣ ህገወጥ የሰዎች ትልልፍ እንዲህ እንዲህ አይነት ነገሮች ላይ ማለት ነው። ልክ ንቅርተ በጣም ታያከልክኝ እና እንደሱ ነው የምናደርገው። እሱን እየሰራን ነው እና እንግዲህ ይህን ጥናት እያጠናን ለአፍሪካ መሪዎች በየሴሚናሩ ላይ እናቀርባለን። ይሄ ደግሞ ትልቁ የአፍሪካ ችግር ነው፣ በአሁኑ ጊዜ ብለን የምናስበው። ከዚ በፊት ብዙ ረገጠፍ ያለ ዌብሳይት ላይ የምትሄዱ ታገኙታላችሁ። አፍሪካ አይ ኤስ ኤስ ኤስ ኤስ የሚል ዶት ዶት ኦርግ አለ። እዛ ላይ ብዙ ጥፈናል። አሁን ስለ ኦርጋን ትራፊኪንግ ይሄ የሰውነት አካል ከኢትዮጵያውያኖችም ሆነ ከሌሎች ሀገር ተወላጆች ወደ ሜዲተራኒያን ሲሄዱ ከመንገድ ላይ እያቆሙ እየገደሉ ሰውነታቸውን እየቀደዱ ኩላሊታቸውን እየወሰዱ ልባቸውን እየወሰዱ ብዙ ኢትዮጵያውያኖች ብዙ አፍሪካውያኖች በዚህ ማፊያ ውስጥ ተጠቅተዋል። ስለዛ ብዙ ሪሰርች ሀገር ከዚህ በፊትም ወረቀትን በትነን ያንን ለዩናይትድ ኔሽንስ ያስረክበናል። ይሄ ነገር መቆም አለበት በሚል ነገር መከታተል አለበት ዩናይትድ ኔሽንስ በሚል፣ በሊቢያ በግብፅ የሚደረገው ደግሞ የባርነት አሁን በሊቢያ የሚደረግ የስሌቭ ትሬድ በአፍሪካውያኖች የሚደረገው፣ በግብፅ የሚደረገው እንደ ተመሳሳይ ነገር ይህን ሁሉ ሪሰርች እያደረግን ለሚመለከታቸው ድርጅቶች እናቀርባለን። ስለ ሽብርተኛነትም መሰረቱ ምንድን ነው፣ ሁኔታው ምንድን ነው፣ የት ነው የሚደረገው፣ ማን ይህን ፋይናንስ የሚያደርገው የሚለውንም እያጠናን ለሚመለከታቸው ኃይሎች እናቀርባለን። ስራችን ይሄ ነው። ጥሩ ስራ በአፍሪካ በኩል ነው የምናደርገው። በአፍሪካ ውስጥ ያለውን ነገር ነው፣ በተለይ ያው በኒጀር፣ በቻድ፣ በናይጄሪያ፣ በቡርኪና ፋሶ፣ በማሊ፣ በሳህል በሚባሉ ሀገሮች በጠቅላላ ያለው አሁን የተነሳው ከባድ ጦርነት። አሁን በቀደም ዕለት የጻፍኩት አለ የውሸት በአፍሪካ ውስጥ የውሸት የሚወራው በአውሮፓውያኖችም ሆነ በአፍሪካ መሪዎች የሚወራ አፍሪካ አደገች፣ አፍሪካ ተነሳች፣ አፍሪካ ዘ ፋስተስት ግሮዊንግ ኢኮኖሚ በጣም ፈጣን እርምጃ የምታካሄድ በኢኮኖሚ እያደገች አለች አፍሪካ ይላሉ። ውሸት ነው ብዬ ጽፌ ያለው የትኛው ስናየው፣ ስንመረመረው ሀያ ሰባት ሀገር አፍሪካ ውስጥ በጦርነት ላይ ነው ያለው። እንዴት አድጎ ሀያ ሰባት ሀገር በጦርነት ላይ ያለ አፍሪካ ራይዚንግ አፍሪካ እየተነሳች ነው አፍሪካ ሬኔሳንስ እንደገና ተወለደች ተብሎ ይወራል። ሶስት መቶ አምሳ ሚሊዮን ሕዝብ ከአንድ ዶላር በታች ነው የሚያገኘው እንትኑን ከፖቨርቲ በታች ነው ያለው ህዝቡ። ስንቱ ሚሊዮን ህዝብ በመንገድ ላይ ነው ያለው? አሁን ወይ በካምፕ ውስጥ ነው ያለው በሬፊጂ ካምፕ ውስጥ፣ ወይ በተፈናቀሉ ሰዎች ካምፕ ውስጥ ነው ያለው፣ ወይ መንገድ ላይ ወደ ሜዲተራኒያን አድርጎ ወደ አውሮፓ ለመሄድ በመንገድ ላይ ነው ያለው፣ በጉዞ ላይ ነው ያለው። በሙላ እና በደቡብ ሱዳን፣ በሴንትራል አፍሪካ ሪፐብሊክ፣ በቻድ፣ በኒጀር፣ በዲአርሲ የምናየው እልቂት እንዲህ ማዕት እልቂት ነው የምናየው ያ ሁሉ እየታየ አፍሪካ ታድጋለች፣ አፍሪካ እያደገች ነው ብሎ መናገር ትክክል አይደለም፣ ውሸት ነው ነው የምንለውኛ። ቢሮቸው የት ነው ያለው? ሻለቃ ዳዊት በጀት ከየት ነው የምታገኙት? ገንዘብ የለንም እኛ። በገንዘብ በቮለንቲርስ ነው የምንሰራው። ገንዘብ የለንም፣ የሚሰጠንም የለም። እኛ በየቦታው እየጠ ቮለንቲርስ ነው ቮለንቲር ሪሰርችን ሆይነን ፕሮጀክት የራሳችን ጽሁፍ እየጻፍን እየተነጋገር በየቦታው ፕሬዘንት ማድረግ እና እንትን ማድረግ ነው። በየአፍሪካው ቦታ ነው፣ በየዩኒቨርሲቲዎች ውስጥ በየቦታው ሰዎች አሉ፣ ከእነሱ ጋር እንሰራለን። በናይጄሪያ፣ በቱኒሲያ፣ በማሊ፣ በሶማሊያ አካባቢ፣ በኬንያ እንደዚሁ የተለያዩ ፕሮፌሰሮች፣ ስኮላሮች አሉ። እነሱም ይጽፋሉ፣ እኔም እጽፋለሁ። እንደዚህ ያደረግን አንድ ቢሮ ቁጭ ወል የምንሰራው ሳይሆን ያው በአሁኑ ጊዜ ብዙ በቴክኖሎጂ ብዙ ቢሮ አያስፈልገውም። አንድ ትንሽ ቢሮ ካለ በቂ ነው። ሁላችን እየተገናኘ በዛ የምንሰራው ስራ ነው። ዌብሳይታችን ላይ ብዙ አርቲክላችን ዌብሳይት ላይ ይወጣል። ሻለቃ ዳዊት ወልደ ጊዮርጊስ፣ መቼም በጣም ብዙ የምንጨዋወትበት ብዙ የሚያካፍሉን ነገር አለ። ወደፊትም እየተመላለስኩኝ ጠይቆታለሁኝ። ለጊዜው ለሰጡኝ ማብራሪያ ሁሉ እጅግ በጣም አመሰግናለሁ። ለዛሬ ሰለሞን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ደናምሽ